ከስድስት ዓመታት በፊት አርቲኤስኤስ የተሰኘ የወባ በሽታ መከላከያ ክትባት የተሰራ መሆኑ የተገለጸ ቢሆንም እስካሁን ግን በሙከራ ላይ ነበር የቆየው። በአሁኑ ወቅት እንደ አውሮፓ አቆጣጠር ከ2019 ጀምሮ በአፍሪካ በጋና፣ ኬንያና ማላዊ ከ800 ሺህ በላይ በሚሆኑ ሕፃናት ላይ በተከታታይ በተደረገው ሙከራና ክትትል ውጤቱ አስተማማኝ ሆኖ በመገኘቱ ክትባቱ በስራ ላይ እንዲውል የተወሰነ መሆኑ ተገልጿል። የዓለም የጤና ድርጅት ዳይሬክተር ዶክተር ቴድሮስ አዳኖም ክትባቱ በስራ ላይ እንዲውል በድርጅቱ ባለሙያዎች መወሰኑን ተከትሎ በሰጡት አስተያየት ግኝቱ በሳይንስና በሕብረተሰብ ጤና በተለይም ወባን ለመቆጣጠር በሚደረገው ጥረት ትልቅ እመርታ የሚፈጥር መሆኑን ገልጸዋል። This long-awaited malaria vaccine is a breakthrough for science, child health, and malaria control. ይህ ለብዙ ጊዜ ሲጠበቅ የቆየው የወባ በሽታ መከላከያ ክትባት ለሳይንስ፣ ለህፃናት ጤንነትና ለወባ መከላከያ ፕሮግራም ትልቅ መርታ የሚያመጣ ነው። ይህን ክትባት ከሌሎች የመከላከያ ዘዴዎች ጋር በመጠቀም በብዙ ሺህ የሚቆጠሩ ህፃናትን ሞት ማስቀረት ይቻላል በማለት እሳቸው ራሳቸው ስራ የጀመሩት በወባ በሽታ ምርምር ፕሮግራም እንደነበርና ክትባቱ የሚገኝበትን ጊዜም ይናፍቁ እንደነበርና ያቀንም ዛሬ መድረሱን ገልጸዋል። And የወባ በሽታ ከሞቃታማ የአየር ጠባይ ጋር በተያያዘ የአፍሪካ የዘመናት በሽታ ሆኖ ቆይቷል። በሽታውን ለመከላከል የወባ ትንኞችን ገዳይ ዲዲቲ በመርጨት የመከላከያ መረብና ሌሎች መድኃኒቶችንም በመጠቀም ጥረት ሲደረግ ቢቆይም በሽታው ግን በሚሊዮኖች የሚቆጠሩትን ሲያሰቃይና ሲገድል ነው የቆየው እንደ አውሮፓ አቆጣጠር በ2019 ዓ.ም ብቻ በአፍሪካ 260 ሺህ ሕፃናት በወባ በሽታ እንደሞቱ መረጃዎች ያሳያሉ። ከ100 በላይ የተለያዩ የወባ በሽታ አስተላላፊ ትንኞች እንዳሉ የሚገለጽ ሲሆን ይህ አርቲኤስኤስ የተሰኘው አዲሱ የወባ በሽታ መከላከያ ክትባት ኢላማ የሚያደርገው ገዳይ በሆነውና በአፍሪካ በሚገኘው የወባ አስተላላፊ ትንኝ ዝርያ ላይ መሆኑን ተመራማሪዎቹ አስታውቀዋል። ከሁለት ሚሊዮን በላይ የክትባት ብልቃጦችን በሥራ ላይ በማዋል በተደረገው ምርምርና በተገኘው ውጤት መሰረትም ከፍተኛ የወባ በሽታን ከ30 እስከ 40 ከመቶ ለመከላከል መከላከል እንደሚያስችልና ከሌሎች የክትባቶችና የወባ በሽታ መከላከያ መድኃኒቶች ጋርም እንደማይጋጭና ተጓዳኝ ችግርም እንደማይፈጥር ተረጋግጧል ተብሏል። ክትባቱ ግን ከዚህ ቀደም የነበሩትን የወባ መከላከያ ዘዴዎችን የሚተካ ሳይሆን ተጨማሪ የመከላከያ ዘዴ መሆኑን በመገንዘብ ሌሎች ዘዴዎችን አሁንም መጠቀም እንደሚያስፈልግም ተገልጿል። ለዘመናት የቆየውና በተለይም አፍሪካን በማጥቃት የሚታወቀው የወባ በሽታ እስካሁን ክትባት ያልተገኘለት መሆኑ ብዙ ጥያቄዎችን ሲያስነሳ ቆይቷል። አንዳንዶች በሽታው አውሮፓና አሜሪካን የሚያጠቃ ባለመሆኑ ትኩረት ሳይተሰጠው ቆይተዋል ይላሉ። በአሜሪካና አውሮፓ በበሽታው የሚያዙት ጥቂት ወደ አፍሪካ ወይም ሌሎች ተመሳሳይ የአየር ጥባይ ወዳላቸው አካባቢዎች ሄደው የሚመለሱ በመሆናቸው በሽታው ላደጉት አገሮች ስጋት ሆኖ አያውቅም ነው የሚባለው። ሌሎች ግን የወባ በሽታና መተላለፊያ ዘዴዎቹ ውስብስብና አስቸጋሪ መሆናቸውን ነው ለክትባቱ እስካሁን አለመገኘት ምክንያት አድርገው የሚያቀርቡት። ከዚሁ ጋርም በአሁኑ ወቅት በሰፊው የተሰራጨው የኮቪድ-19 ወረርሽኝ እንደ ወባ ለመሳሰሉና ሌሎች በሽታዎችም ትኩረት እንዳይሰጥ ጫና መፍጠሩ በሰፊው ይነገራል። ዮባ በሽታ መከላከያ ክትባትን በሰፊው አምርቶ ለገበያ ማቅረብ የሚቀጥለው ተግዳሮት እንደሚሆን የሚጠበቅ ሲሆን የመድኃኒት ኩባንያዎች በሚሊዮን የሚቆጠሩ የክትባቱን ብልቃጦችን ለማምረት ቃል እንደገቡና ዋጋቸውም ተመጣጣኝ እንደሚሆን ተስፋ ተደርጓል። ሆኖም ግን ክትባቱ የተለመደውን የበሽታውን መከላከያ ዘዴ ችላ የሚያስብል እንዳልሆነና የመከላከል አቅሙም ከአርባ ከመቶ እንደማይበልጥ ግንዛቤ ሊወሰድ እንደሚገባ ባለሙያዎች ይመክራሉ። ገበያው ንጉሴ ለዲ ደብሊው ብራስልስ።